በኢትዮጵያ የኤርትራ አምባሳደር ሆነው የተሾሙት ሰመረ ርዕሶም የሹመት ደብዳቤያቸውን ዛሬ ለፕሬዝደንት ሳህለ ወርቅ ዘውዴ አቅርበዋል። ኤርትራ በኢትዮጵያ አምባሳደር ስትሾም ከሀያ ዓመታት በኋላ አምባሳደር ሰመረ የመጀመሪያው መሆናቸው ነው። አምባሳደሩ የሹመት ደብዳቤያቸውን ማቅረባቸው ይፋ የተደረገው በተለይ ዛላምበሳ ላይ የኢትዮጵያና የኤርትራ መሸጋገሪያ ድንበር መዘጋቱ በተገለጸ ማግስት ነው። በውጭ ጉዳይ ሚኒስቴር የተሰጠውን መግለጫ የተከታተለው እስክንድር ፍሬው ተጨማሪ አለው። ለተሻሻለው የኢትዮጵያና የኤርትራ ግንኙነት ዋነኛ ምልክት ተደርጎ የሚቆጠር ዜና ነው ዛሬ ከአዲስ አበባ የተደመጠው። ኤርትራ በኢትዮጵያ እንዲወክሏት ከሀያ ዓመታት በኋላ ለመጀመሪያ ጊዜ የሾመቻቸው አምባሳደር ዛሬ ይፋ ደብዳቤ አቅርበዋል። ኤርትራዊው አምባሳደር ሰመረ ርዕሶም ዛሬ ለኢትዮጵያ ፕሬዝዳንት ሳለወርቅ ዘውዴ የሹመት ደብዳቤያቸውን ካቀረቡት አምስት የሀገራት አምባሳደሮች አንዱ ነበሩ። የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም ለጋዜጠኞች አብራሩት ይህንኑ ነው። ለ ሀያ ዓመት ያህል በኢትዮጵያና ኤርትራ መካከል የነበረው የሻከረ ግንኙነት ታድሶ ጠንካራ ወዳጅነት እየተመሰረተ መሆኑ ይታወቃል። ይህን ወዳጅነት የበለጠ ማጠናከር እንዲቻል የመጀመሪያው አምባሳደር አቶ ሰመር እርሱም ዛሬ የሹመት ደብዳቤያቸውን አቅርበዋል። ክቡር አምባሳደሩ በኢትዮጵያና ና የኤርትራ ህዝቦች መካከል አዲስ የመተባበር የመተቃቀፍ፣ ና በጋራ የመስራት ምዕራፍ እውን ሆኗል ሲሉ ተናግረዋል። አምስት አምባሳደሮች ናቸው የሹመ ደብዳቤ ያቀረቡት። ከአምስቱ አራቱ አፍሪካውያን ከኢትዮጵያ ጋር በተለያየ መንገዶችና ምክንያቶች የጥር ቁርኝት ያላቸው ናቸው። ከኤርትራ አምባሳደር በተጨማሪ የሶማሊያ የግብጽ እና የቱኒዚያ አምባሳደር የሹመት ደብዳቤያቸውን አቅርበዋል። መቀመጫቸውን ኬንያ ያደረጉት የታይላንድ አምባሳደርም እንደዚሁ የሹመት ደብዳቤ አቅርበዋል። በኤርትራ የትምህርት ሚኒስትርነት እያገለገሉ የሚገኙት አምባሳደር ሰመረ ርእሶም፣ ዛሬ ይፋ ደብዳቤ አቅርቡ እንጂ ሹመታቸው ከተገለጸ ቆይቷል። ባለፈው ጥቅምት መጨረሻም በኢትዮጵያ አገራቸውን እንዲወክሉ የተሾሙበትን ደብዳቤ ለውጭ ጉዳይ ሚኒስትር ዶክተር ወርቅ ነገበየው አቅርበዋል። ኢትዮጵያን በተመሳሳይ የቀድሞውን የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ሬድዋን ሁሴንን በኤርትራ አምባሳደር ሆነው እንዲያገለግሉ መሾሟ ይታወሳል። አቶ ሬድዋን የተሾሙበትን ደብዳቤ ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ ያቀረቡት ባለፈው ጥቅምት ነው። የኢትዮጵያ ፕሬዝዳንት ሳለወርቅ ዘውዴ የኤርትራዊውን አምባሳደር ይፋ የሹመት ደብዳቤ የተቀበሉት ተከፍቶ የቆየው የሁለቱ አገራት ድንበር በከፊል መዘጋቱ እየተገለጸ ባለበት ወቅት ነው። በተለይ በዛላምበሳ በኩል ያለው ድንበር መዘጋቱን ነዋሪዎችና በአካባቢው የሚገኙ የትግራይ ክልል ባለስልጣናት አመልክተዋል። የኢትዮጵያ ፌዴራል መንግስት ግን እስካሁን በጉዳዩ ላይ ያወጣው መግለጫ የሰጠው አስተያየት የለም። ከኤርትራ ወገንም እንደዚሁ ይፋ መግለጫ አልተሰጠም። በዛሬው ጋዜጣዊ መግለጫ ላይ ስለ ሁኔታው የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ መለስ አለም መረጃው እንደሌላቸው ነው የተናገሩት። ተጨማሪ መረጃ ሲኖረኝ ወደ እናንተ እመለሳለው ነው ያሉት። ጥያቄው በተደጋጋሚ የተነሳላቸው ቃል አቀባዩ ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ